መዝሙር መቶ 21 ተፈሳይቁ እስመይቤ ሉኒ ቤተ እግዚአብሔር ነሐውር ናሃውር ወቆማ እገሪነ ውስታ እጻድኪ ኢየሩሳሌም ኢየሩሳሌምሰ ህንጽት ከመሃገር ለከመሃ ወወረ ምስሊሃ እስመህዬ አርጉ አሕዛብ إذَا اجزي ابي هرسمى اسرائيل كما يجنى يو لا آو اجزي ارسمى هيا انا ذرو منى ارى تي هومو لا كون نوى دَهِنَهَا ارى تابيته دى ويت واتى سلام بى لكى واتى ست በእንተ አሃዊየ ወይጽየ ይትናገሩ ሰላመ በእንቲአኪ ወበእንተ ቤተ እግዚአብሔር አምላኪየ ሀሰስኩ ሰናእተኪ